የጀርመን መራሒተ መንግስት አንጌላ ሜርክል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ከተነጋገሩ በኋላ ይደረጋሉ የተባሉት መሻሻሎች የአስቸኳይ ጊዜ አዋጁ ትንታኔ ይፋ ሲደረግ በተቃራኒው መንገድ የሚጓዝ ነገር መኖሩን እንደሚያመላክት ነው የተጠቀሰው። ባልተጠበቀው የተቃውሞ ማዕበል ምክንያት የተደነገገው የአስቸኳይ ጊዜ አዋጅ በአንድ ወገን የሲቪሉን ሕብረተሰብ የተቃውሞ እንቅስቃሴ ወንጀል ለማድረግ የሚሞክር መሆኑን ለተጨቆኑ ሕዝቦች መብት የሚሟገተው ዘመኑ ገዜል ሻፍት ፊር በድሮተ ፊልከር ባልደረባ ኡልሪሽ ደሊዩስ ይናገራሉ። በአንድ ወገን በኦሮሚያ የሚገኘውን ሲቪል ህዝብ ማንኛውንም አይነት ተቃውሞ ወንጀል ለማድረግ የሚሞከር ሲሆን ይህ ደግሞ የፖለቲካ ቀውስን የሚፈታ ጥሩ መንገድ አይደለም። በዚህም ላይ ለምንድን ነው ተቃውሞቹ የቀጠሉት? በቅርቡስ የተፈጠረው ምንድን ነው? እነዚህ ሰዎችስ እስካሁን ለምን በቁጣቸው ቀጠሉ? ለምንስ በአዲስ አበባ አቅራቢያ የሚገኙ ኩባንያዎችን አቃጠሉ? ለሚለውም ተገቢ ትንታኔ አይሰጥም። አሁን የምናየው በገጠሩ አካባቢ የሚደረገውን ነገር ለመደበቅም በዋና ዋና ጎዳናዎች አካባቢ የ25 ኪሎሜትር አደገኛ ቀጠና ተደንግጓል ስለዚህ አለም አቀፍ ዲፕሎማቶች በየአካባቢው መንቀሳቀስ አይችሉም ለጋዜጠኞች ረዥም ጊዜያት ተቆጥረዋል ተንቀሳቅሰው መመርመር እንዳይችሉ ከተገደበ ስለዚህ ራሳችንን ምንድነው የሚደብቁት ብለን እንጠይቃለን ጋዜጠኞችም ሆኑ የመብት ተቆርቋሪዎች በገጠሩ አካባቢ ምን እንደተፈጠረ መነሻውን እንዳይመረምሩ እንዲህ ያለ ጠንካራ ገደብ ማድረግስ ያስፈልጋል ወይ እንላለን። መንግስት የአስቸኳይ ጊዜ ዋጁ የሀገሪቱን ሰላምና ጸጥታ ስጋት ላይ የጣሉ ጸረ ሰላም ኃይሎችን ለመቆጣጠር የታለመ መሆኑን ይናገራል። በተቃውሞ እንቅስቃሴው ወቅት የንጹሀን ዜጎች ህይወት ተቀጥፏል። የግል ንብረቶችም በተቃውሞ አድራጊዎቹ ጉዳት ደርሶባቸዋል። ለመሆኑ ጸረ መንግስት ተቃውሞ ምን ያህል ሀገሪቱን ወደ ትርምስ ይከታታል ብሎ መገመት ይቻላል? እንደገና ዴሊዩስ ቢያንስ የእርስ በርስ ጦርነት አፋፍ ላይ ናት የሚል ስሜት አለን። ነገር ግን መንግስት የተደራጀ አሸባሪ ቡድን የሚያካሄደው እንቅስቃሴ ነው ወይም ደግሞ የውጭ ኃይሎች እንደ ኤርትራ ወይንም ግብጽ ከጀርባው አሉ እንደሚለው ነው ብዬ አላስብም። ጉዳዩ ወደ ዓለም አቀፍ ግጭትነት ይሻገራል ብዬ አልገምትም። ምክንያቱም በመጀመሪያ ደረጃ ይህ ብሔራዊ ግጭት ብሔራዊ ችግር ነው። ለምን እነዚህ ሰዎች ጎዳና ላይ ወጥተው ይቃወማሉ የሚለውን ማሰብ አለባቸው። ከመንግስት በኩል ለምን እነዚህ ሰዎች እንደተቆጡ የሚያስረዳ ተጨባጭ ትንታኔ ያለ አይመስለኝም። እናም ይህ ሀገሪቱን በቀጣይ ወራት እጅግ አሳሳቢ ወደሆነ ሁኔታ ላይ ሊጥል የሚችል በብሔራዊ ደረጃ የመጣ ጥፋት ነው ይገጥማል ። ኡልሪሽ ዴሊዩስ እንደሚሉት ይህን መጻኢ ችግር ከወዲሁ ለማስቀረት አስፈላጊ የመፍትሄ መንገዶችን መፈለግ የተባበሩ መንግስታት ድርጅትም ሆነ ዓለም አቀፍ የመብት ተሟጋች ድርጅቶች ምን እየተካሄደ እንደሆነ ጉዳዩን እንዲመረምሩ ማድረጉ ወሳኝ ነው። ለምንድን ነው የኢትዮጵያ መንግስት ተቃውሞን ፈጽሞ የሚጠላው በተለይ ደግሞ የኦሮሞና የአማራ ሕዝቦች የሚያካሂዱት ለሚለው ጥያቄ የዴሊዩስ ምላሽ እንዲህ የሚል ነው። ባለፉት ቀናት በተለይ በዋና ዋና የአማራ አካባቢዎች፣ ኦሮሚያ ውስጥ የተከሰተውን በተመለከተ የመተባበር እንቅስቃሴዎች አይተናል። እናም ከዚህ ጠንካራ ገደብ ጀርባ ያለው ስጋት በነዚህ አካባቢዎች የተነሳው ተቃውሞ ወደ ሌላውም የአማራ ክፍል ሊስፋፋ ይችላል የሚል ይመስለኛል። አሁን እኛ በምንነጋገርበት ሰዓት በአማራ ክልል ተፈላጊ በሆነችው ጎንደር ከተማ ላይ የሶስት ቀናት የስራ ማቆም አድማ መኖሩ ተሰምቷል። እናም በየጊዜው ለዓለም ጸጥታችን የተረጋጋ ነው እያለ ባለወረቶችን ለሚጋብዘው ለዚህ መንግስት አስቸጋሪ ነው። አሁን መዋለ ንዋይ አፍሳሽ ተደራሾች በተጠንቀቅ ላይ ናቸው። ከኢትዮጵያ ስለመውጣትም እየተናገሩ ነው። እናም መንግስት እጠብቀዋለሁ ብሎ በሚሞክረው ኢኮኖሚው ላይም ከፍተኛ ተጽዕኖ ይኖረዋል።